በአንድ ቀን ውስጥ በተከታታይ ሰዓታት በሰኔ አስራ አምስት ቀን በአማራ ክፍለ ሀገር አስተዳዳሪ እና እንዲሁም የስራ ባልደረቦቻቸው በአዲስ አበባ ከተማ የጦር ኃይሎች ኤታማዦር ከወዳጃቸው ጋራ የደረሰውን የባለስልጣናትን አሰቃቂ ግድያ በሚመለከት ተቀማጭነታቸው በአዲስ አበባ ከሆኑት የዲፕሎማቲክ ማህበረሰብ ውስጥ አንዳንዶቹ መግለጫ ወጥተዋል። ከእነዚህም በዌስ አሜሪካ በኩል የተሰራጨው ጽሁፍ እንደገለጸው በዚህ ያልተጠበቀ ድንገተኛ ጥቃት በአማራ አስተዳደር ዶክተር አምባቸው መኮንን እና በጦር ሀይሎች የኤታ ማዦር ሹም ላይ የደረሰውን ግድያ ኃላፊዎቹ በሚያከናውኑት የወቅታዊ ለውጥ እና በሀገሪቱ ላይ እንዳነጣጠረ ስለሚቆጠር በበኩላችን በኢትዮጵያ ሙሉ ድጋፋችንን በመግለጽ የደረሰውን አዲስ ለውጥ ከዳር ደንበር ይደርሳል በማለት ያለን ጽኑ እምነት እንገልጻለን፣ ይላል ጽሁፉ ከረጅም ባጭሩ። እንዲሁም በአውሮፓ ህብረት ኢትዮጵያ ጽህፈት ቤቱ በኩል አምባሳደር ዮሃም ቦርስታም ለዲደብል የገለጹት በባስት የሚገኘው የህብረቱ ዋና መስሪያ ቤት የውጭ ጉድ ግንኙነቶች ቃል አቀባዩ በትላንትና ዕለት መግለጫ ወጥቷል። በቅድሚያም የጥቃቱ ኢላማ ለሆኑት ባለስልጣናት ጄኔራሎች እና ለቤተሰቦቻቸው እና ለወዳጆቻቸው የሀዘን የሚገልጽ ጽሁፍ ነው። በኛ በአውሮፓ ህብረት በኩል በሀገርና በክፍል ሀገራቱ ደረጃ እንዲጠናከሩ በማለት ለእኛ ዋናው ጉዳይ በኢትዮጵያ የተጀመረው የለውጥ ይቀጥላል እና እንዲጠናከር ነው የምንፈልገው። በአውሮፓ በኩል ጠንካራ የሆነ ድጋፋችን ይቀጥላል ለዶክተር አብይ አህመድ መንግስታቸውን ለውጥ እንዲያከናውኑ የሚያደርጉትን የእቅድ ሂደት በጽንኦት አጋር የምንሆንበት ነው። ጌታቸው ዘላለ ጊዮርጊስ ለገብሩ ዘገባ ከአዲስ አበባ